ዘጠኝ መሪ ፕላኖችን ያስተናገደችው አዲስ አበባ አስረኛውን ለመተግበር በዝግጅት ላይ ትገኛለች። ለሚቀጥሉት 25 ዓመታት ያገለግላል በተባለው በዚህ መሪ ፕላን ምንነትና ፋይዳ ዙሪያ ሰሞኑን በአዲስ አበባ ከተማ በሚገኙ 116 ወረዳዎች 300 ሺህ ህዝብ የተሳተፈበት ውይይት መካሄዱን የአዲስ አበባ ፕሮጀክት ጽሕፈት ቤት የህዝብ ግንኙነት ኃላፊ አቶ ዳዊት ንጉሴ ለዶቸበለ ተናግረዋል። ከዚህ ቀደም በ26 ዓመተ ምህረት የከተማዋ ኗሪ በዚሁ መሪ ፕላን ላይ ውይይት አድርጓል ያሉት ኃላፊው ከህብረተሰቡ በርካታ ግብዓቶች መገኘታቸውንና በመሪ ፕላኑ መካተታቸውን ገልጸዋል። በዚህም ህብረተሰቡ የከተማዋ እቅድ የኔነ ብሎ እንዲፈጽም የሚያስችል ግንዛቤ ተይዟል ብለዋል። ባለፈው ቅዳሜና እሁድ በመቶ አስራ ስድስቱም ወረዳዎች ከሶስት መቶ ሺህ በላይ ህዝብ ተወያይቷል። የውይይቱ ዓላማ ምንድን ነው? የመሪ ፕላኑ ምንነትና ፋይዳ ማስገንዘብ ነው። በዚህም ህዝቡ መሪ ፕላኑ የኔ ነው ብሎ እንዲያስፈጽመው ማድረግ የሚያስችል ግንዛቤ መፍጠር ነው። በዚህ በኩል በተደረገው ውይይት የህዝብ ንቅናቄው የተቀመጠለት ዓላማ አሳክቷል ብለን ነው ያየ ነው። እንደ አቶ ዳዊት ገለጻ መሪ ፕላኑ አዲስ አበባ ከተማን ዘመናዊና ዓለም አቀፋዊ ከተማ ለማድረግና የህብረተሰቡን የመልካም አስተዳደር ጥያቄ የሚመልስ ቢሆንም ህብረተሰ ከአሁን በፊት ከነበሩ ችግሮች በመነሳት በተባለው ልክ ይፈጸማል ወይ የሚል ጥያቄ አለው ብለዋል። በግንባታ ፈቃድ አሰጣጥ በኩል የነበሩ ችግሮችን መሪ ፕላኑ እንዴት ይፈታቸዋል ብለን ላነሳላቸው ጥያቄ ከአቅም ችግር ጋር የሚያያዝ በመሆኑ በስልጠና ይፈታል ብለዋል። አንዱ ቁልፍ ችግራችን የመልካም አስተዳደር ችግር ነው፣ ህዝቡ በሚፈልገው ልክ አገልግሎት መስጠት አልቻለም የሚል ግምገማ አለው። አንዱ ደግሞ የሚገለጸው በግንባታ ፈቃድ እንደሆነ ይታወቃል። የአቅም ችግር ነው የሚል ተወስዷል። እሱን ችግር ለማስተካከል ደግሞ በሀገር ውስጥና በውጪ የአመራሩንም የባለሙያውንም የአቅም ችግር መፍታት የሚያስችሉ ስልጠናዎች የተዘጋጁ ነው። ከዚህ በፊት በተለያዩ ጊዜያት በህብረተሰቡ ዘንድ ቅሬታና ተቃውሞ ሲያስነሳ የነበረው ነዋሪዎችን ከይዞታና ከመኖሪያ ቦታ የማፈናቀል ጉዳይ ለውይይት በቀረበው በዚህ የከተማ መሪ ፕላንም እንደ ስጋት እየታየ ነው። አንድ ስማቸው እንዳይጠቀስ የፈለጉ አስተያየት ሰጪ ስጋታቸውን እንዲህ ይገልጹታል። ምንም እኮ ቁርጥ ያለ ነገር ያስቀመጡት ነገር እኮ የለም። መሰረተ ልማት እናሟላላቸዋለን የተባለው እንጂ አትፈናቀሉም አላሉ። መፈናቀላቸው ደግሞ የማይቀር ነው። አሁን ያልኩሽ ነገሮች ናቸው፣ እዛ ላይ የሚገነቡት ነገሮች የምናያቸውም ነገሮች እንደዚያን ነገሮች ናቸው እና ይሄ እንዴት ተደርጎ ነው የሚደረገው ነው? አልፎ ሂዶ ኮንዶሚኒየም አምስት ስድስት ኪሎ ሜትር ወደ ውስጥ ገብቶ የሰራበት እንትና ያለው እና በዚህ መካከል ደግሞ ያሉት ገበሬዎች ስንት ሺህ ገበሬዎች ናቸው? ይሄ እንዴት ነው ማፈናቅለው ነው? የፕሮጀክት ጽፈት ቤቱ የህዝብ ግንኙነት ኃላፊ አቶ ዳዊት ንጉሴ ግን ከዚህ ወዲህ የ የሚፈናቀል ነዋሪ የለም ይላሉ። የአንደኛው ጉዳይ የተነሳው የመሪ ፕላኑን ተግባራዊ ሲደረግ የመፈናቀል ጉዳይ ነው። ግን መሪ ፕላኑ አንድ ትሮ ያስቀመጠው ነገር ምንድን ነው? መሪ ፕላኑ ተግባራዊ ሲደረግ ከአካባቢ የሚፈናቀል ሰው አይኖርም። ይልቁ ሆኖ እዛው አካባቢ በልማቱ የሚሳተፉበትና የሚጠቀሙበትን አሰራር ነው ዲዛይን የተደረገው በመሪ ፕላኑ። መሪ ፕላኑ ተግባራዊ ሲደረግ የሚፈናቀሉ ሰዎች አይኖሩም። እሱን ማስተካከል የሚያስችል ስትራቴጂ ተቀይሷል። በአዲስ አበባና አካባቢዋ የሚገኙ አርሶ አደሮች ከይዞታና ከመሬታቸው ያላ ለአግባብ ተፈናቅለዋል በሚል በኦሮሚያ የተለያዩ ከተሞች ለወራት የዘለቀ ተቃውሞ መደረጉ ይታወሳል። በመሆኑም በዘንድሮ ዓመት ከዚህ በፊት ተፈናቅለው በከፋይ ኑሮ ሁኔታ ላይ ያሉ 20 ሺ አርሶ አደሮችን መልሶ ለማቋቋም ማቀዱን መንግስት መግለጹ ይታወቃል።